የሐረሪ ክልል ብቸኛው ክልላዊ በዓል የሆነው የሻዋል ኢድ በዓል የኮሮና ቫይረስ ባሳደረው ተጽዕኖ በአደባባይ ባይከበርም በቴሌቪዥን የቀጥታ ስርጭት በዓሉ ሁሉም በየቤቱ እንዲያከብረው መደረጉን የሐረሪ ክልል አስታወቀ። ከ15ኛው ክፍለ ዘመን ጀምሮ በሀረር መከበር እንደተጀመረ የሚገመተው ሻውል ኢድ ከሃይማኖታዊነቱ ይልቅ ባህላዊነቱ የጎላን ይባላል። ከድሬዳዋ፣ አዲስ አበባና ከውጭ ሀገራት ጭምር ሀረሪዎች በሐረር ከተማ ተሰብስበው የሚያከብሩት የሸዋል ኢድ በዓል የሀረሪዎች ዋነኛ የመተጫጫ ቀንም ነው ይባላል። ስለ በዓሉና ስለ ዘንድሮ አከባበሩ አዲስ ቸኮል ከክልሉ የባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ አዩብ አብዱላሂ ጋር ቆይታ አድርጓል። የሀረሪ ብሔረሰብ ተወላጆች ከኢድ አልፈጥር ቀጥሎ ያሉትን ስድስት ቀናት ጾመው ቀጣዩን ሰባተኛ ቀን በዓል ወይም ኢድ አድርገው ያከብሯታል። ይህ ቀን ነው ሸዋሊድ የሚባለው። ስለ አከባበሩ የሀረሪ ክልል የባህል ቱሪዝምና ቅርስ ጥበቃ ቢሮ ምክትል ኃላፊ አቶ አዩብ አብዱላሂ የሚሉት አላቸው። ገጽታው አንደኛ ሶስት ቀን ነው የምከበረው። ወንዶችና ሴቶች አዛውንቶች ሶስት ቀን በተከታታይ ይከበራል። ሁለቱ ቀን ማታ ብቻ ነው የምከበረው ማለት ነው። መጨረሻ ቀን ማታ በሶስት ሰዓት አካባቢ የተጀመረው የአድርና ጠዋት ቀኑ ሙሉ ይውላል ማለት ነው። ይሄ ሀያ አራት ሰዓት የሚከበር በዓል አድርገዋል ማለት ነው እና ይሄ ደግሞ ከሌላ አካባቢዎች እና ከሌላ በዓላት ለየት የሚያደርገው ነው። ይሄንን በዝክሪ ነው የሚያከብሩ። ዝክሪ ማለት ያው መወድስ ነው። የአላህን ያወድሳሉ፣ መሐመድን ያወድሳሉ፣ ቅዱሳንን በዚህ አይነት ውዳሴ ነው። ወንጣቶች ጨፍራሉ፣ ሽማግሌዎች ያረግዳሉ። በዚህ አይነት መልክ ከማታ የጀመረው ቀኑ ሙሉ ይውላል። ሁለት ቦታ ላይ ነው የሚከበረው። ግማሽ ኪሎ ሜትር ልዩነት ውስጥ ነው ያሉት። ወጣቶች እየተመላለሱ ነው በቃ ሌሊቱ ቀኑ ሙሉ የሚውሉት። በሁለቱ መካከል እንግዲህ የተለያዩ ምግብ አይነቶች ይሸጣሉ፣ ወደ ጥበቦች ይሸጣሉ፣ ሙዚቃ ትርኢቶች ይኖራሉ እና በቃ በጣም የደመቀ በዓል ነው። በአከባበሩ ላይ ሽማግሌዎች ቡራክ የሚሰጡ ሲሆን ወንዶችና ሴቶችም የየራሳቸው የስራ ክፍል አላቸው። ወንድ ወጣቶች ህጻናትም ጭምር እንጨት ያሰባስባሉ። እንጨቱ ተሰባስቦ ተከምሮ ይቃጠላል። ነበልባሉ ልክ ወታደራዊ ትርኢት በሚመስል መልክ ይዘሉውታል። አንድ ወፍ የሚሉ ጨዋታ ነው። ነበልባሉ ካበቃና ወደፊት ከመጣ በኋላ ስሙ ምንድን ነው የሚደረገው ከበሮ ይሞቅበታል። ከበሮ በቆዳ የተሰራ ስለሆነ ቆዳ ስለሆነ ብዙ ሲመታ ትንሽ ረገብ ይላል እና ሲያሞቁት ደግሞ ድምፁን ከፍ የሚል ድምፅ ይወጣዋልና ይሄ ይሰራበታል። ይሄ የወጣቶች ስራ ደርሻ ነው ማለት ሴቶቹ ምግብ ያቀርባሉ። መጠጥ ትኩስ መጠጦች ቃህዋ የሚባል አለ። በቡና ፍሬ፣ በቡና ገለፈት፣ በቡና ቅጠል የሚሰራ የተለያዩ አይነቶች መጠጦች አሉ። ሁሉም ትኩስ መጠጦች ናቸው፣ ይቀርባሉ። እነዚህ በዝክሪ የደከመ ምላሳቸውና ጣፋቸው ሲደክባቸው የሚያረጥሙበት የሚያረጥሙበትና አዲስ ጉልበት የሚያገኙበት ሁኔታ እየፈጠሩ ናቸው ማለት ነው። በየቤቱ ድግስ ስለሚኖርም ሀብታም ድሀ ሳይል ማንም በሚቀርበው ሰው ቤት እኩል በልቶ እንደሚውል አቶ አዩብ ይናገራሉ። በዓሉ ከዚህ ባሻገር የወጣቶች ዋነኛ መተጫጫ ወቅት ነው። በነባሩ ባህል ሴቶች ወደ አደባባይ የሚወጡበት ብቸኛው እለት ስለነበረ ወንዶች ልባቸው የከጀላትን ሴት ማንነትና ቤተሰቦቿን አጣርተው ለወላጆቻቸው አሳውቀው የትዳር አጋራቸውን የሚመርጡበት እለት ነው። ይህ አከባበር አሁንም ዘመናዊ መልክ ይዞ በጋራ መግባባትና መፈላለግ ላይ ተመስርቶ የሚተጫጩበት እለት እንደሆነ የቀጠለ ሲሆን የጋብቻ ቀናቸውንም በዚህ እለት የሚያደርጉ ወጣቶች ቁጥር እየጨመረ መሆኑን አቶ አዩብ ይናገራሉ። ባሳለፍነው ሳምንት መጨረሻ የተከበረው ይህ የሸዋሊድ በዓል ግን ዘንድሮ የቀድሞ ድምቀቱን ይዞ አይደለም የተከበረው። በኮሮና ቫይረስ ምክንያት የአከባበሩ ክፍሎች የነበሩ ብዙ መርሃ ግብሮች ተሰርዘው በቴሌቪዥን ብቻ ሁሉም በየቤት ሆኖ ማክበሩን አቶ አዩቢ ይናገራሉ። ዘንድሮ እንግዲህ አሁን ያልናቸው እንቅስቃሴውን በሙሉ የሉ ያለው ነገር ቢኖር ሁለት ቤታ ያከብሩ የነበሩ ሽማግሌዎች በመጨረሻው ቀን ተሰባስበው አዳራሽ መድረክ ላይ ሆነው ርቀታቸውን ጠብቀው ጓንተን እጃቸውን አጥቀው አፍንጫቸውና አፋቸውን የሚጭንብል አድርገው እየተቀዳ ሁሉም ቤቱ ሆኖ ሐረር ያለው ሁሉ በሐረር ቴሌቪዥን ቤቱ ቁጭ ብሎ በዓሉን ታድመዋል ማለት ነው። በአፄ ልብነ ድንግልና የአዳል ጦርነት ወቅት የግራኛ ምር ጦር ዘመቻ ላይ ሆኖ የዳል ፈጥር በዓል ባለማክበሩ ዋሊድ መከበር ጀመረ የሚል በጥናት ያልተረጋገጠ አፈታሪክ መኖሩን የሚናገሩት አቶ አዩብ ትክክለኛውን የበዓሉን አጀማመር ቢሯቸው እያጠና መሆኑን ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።